በሶማሊያ ክልል የሲቲ ዞን ነዋሪዎች በዞኑ ዋና ከተማ ሽኒሌ ላይ ሰላማዊ ሰልፍ ወጡ። ሰልፉ ከአፋር ክልል ጋር ከሚወዛገቡባቸው ሶስት ቀበሌዎች የአፋር ክልላዊ ልዩ ኃይል እንዲወጣ ግጭት እንዲቆምና የፌዴራል መንግስቱም ጣልቃ እንዲገባ እንዲሁም ቀበሌዎች በውሳኔ ሕዝብ ወደ ሶማሊያ ክልል እንዲቀላቀሉ የሚጠይቅ ነው። የድሬዳዋው ዘጋቢያችን አዲስ ቸኮል ተጨማሪ አለው። ሰልፉን ያስተባበረው የሲቲ ዞን ውበር ባርታ ወይም ወጣቶች ሊቀመንበር ጣሂር ፋራ ሰሜሬ ወይም ጣሂር ወሎ፣ እኛ አላማችን አንድ የአንፈር ልዩ ኃይል እንዲወጣ አንድ በል ደም የፈሰሱ ሰው የገደሉ ስለሆነ ደሙ ኢትዮጵያ ደም ይቆም ነው። ያ ሶስቱ ቀበሎች ሶማሌ ክልል ስር ስለሆነ በሶማሌ ክልል ስር መሆን አለባቸው። አራተኛ ደግሞ በፌዴራል መንግስት ጣልቃ ገብቶ በሰላማዊ እንዲረጋጋ ነው። እንደ ወጣቶች ሊቀመንበር ጣይር ፋራ ሰመሬ ገለጻ አስቀድሞ የአፋር ክልል ልዩ ኃይል ከአወዛጋቢ ሶስት ቀበሌዎች እንዲወጣ ስምምነት ተደርሶ የነበረ ቢሆንም ስምምነቱ ግን በአፋር ክልል ተጥሷል። ወጣት ጣይር አክሎም ሶስቱ አወዛጋቢ ቀበሌዎች ከበፊትም ጀምሮ የኢሳ መሬቶች የነበሩ ሲሆን ወደ አፋር ክልል ሊካለሉ የበቁትም ባለፈው የኢህአዴግ አስተዳደር ዘመን ሆን ብሎ አፋርን ለመጥቀም ነው ብሏል። በሺህ የሚቆጠሩ ታዳሚዎች በተሳተፉበት በዚህ ሰልፍ ላይ ሰልፈኞቹ ባለ 13 ነጥብ የአቋም መግለጫ አውጥተዋል። በጉዳዩ ላይ አስተያየታቸውን እንዲሰጡን የአፋር ክልል ኮሚኒኬሽን ቢሮ ኃላፊ ስልክ በተደጋጋሚ ያደረግነው ሙከራ አልተሳካም። ሆኖም እርሳቸውና የአፋር ሰብአዊ መብት ድርጅት ሊቀመንበር አቶ ገዓስ አህመድ ባለፈው ሰኞ በሰጡን አስተያየት ቀበሌዎቹ የአፋር ይዞታ ናቸው፣ ሶማሌዎቹ በቅርብ መጥተው ነው መኖር የጀመሩት ትለዋል። ወጣት አይር ግን በዚህ አይስማማም። የአካባቢው ነባር ነዋሪዎች ኢሳዎች ናቸው ይላል። እንደ ወጣት አይር ገለጻ ቀበሌዎቹ በአፋር ክልል ስር በመሆናቸው ሶስቱም ቀበሌዎች አንድ እንኳ የውሃ ጉድጓድ እንዳልተቆፈራላቸውና ምግብ የሚያገኙ የነበረው ከሶማሌ ክልል ነበር ብሏል። በተያያዘ ዜና ከድሬዳዋ ደወል የሚወስደው የመኪና መንገድም በአድማ መዘጋቱ ተሰምቷል። ባለፈው እሁድና ሰኞ የአፋር ክልል ከሶስቱ ሶማሌ የሚበዛባቸው ቀበሌዎች ልዩ ሀይሉ እንዲያስወጣ መወሰኑን በመቃወም መንገድ መዝጋታቸው የሚታወስ ሲሆን የፌዴራል ፖሊስ ኮሚሽን ህዝብ ግንኙነት ግን ልዩ ፖሊስ ይውጣ አላልን ብለው ነበር። ጉዳዩ ላይ ያላቸውን አስተያየት እንዲነግረን የሶማሌ ክልል የኮሚኒኬሽን ቢሮ ኃላፊ አቶ ጉሌድ አሊን ለማናገር ያደረግነው ሙከራ ስልካቸው ባለመስራቱ አልተሳካልንም። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮን ነኝ ድሬዳዋል።